ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት። ዋዜማ ሰላም ጤና ስጥልን። እንደምናላችሁ የተከበራችሁ አድማጮቻችን፣ ሳምንታዊውን ዋዜማ የፖድካስት ስርጭታችንን ይዘን ቀርበናል። በነገራችን ላይ ብለን ቁም ነገር የምናወጋበት የውይይት መሰናዷችንን ትሰማላችሁ። ኢትዮጵያን ለ23 ዓመታት የመራው ጠቅላይ ሚኒስትር መለስ ዜናዊ የዛሬ ሁለት ዓመት በሞት ተለይቷል። መለስ አወዛጋቢ ስብዕና ካላቸው ተርታ የሚመደብ የኢትዮጵያ መሪ ነበረ፣ ለአንዳንዶች ጀግና፣ ለሌሎች ደግሞ ወንጀለኛ። ስለ መለስ ግለሰባዊ ስብዕና በዝርዝር የሚታወቅ ብዙም ነገር የለም። ለዛሬም የዋዜማ በነገራችን ላይ መሰናዶ ርዕሰ ጉዳያችን አድርገነዋል። መለስ ማን ነበረ ብቻ ሳይሆን የሰውየው ከገዥው ፓርቲ መንደር መጥፋት በሀገሪቱም ይሁን በፓርቲው ጣፍንታ ላይ ምን ሊከሰት ይችላል ብለን እናነሳለን። ደረሰ ጌታቸውና መስፍን ነጋሽ ጠቃሚ ሐሳቦችን ሊያጋሩን አብረውኛሉ። የፕሮግራሙ አዘጋጅ አርጋዋሽኔ አብራችሁን ቆዩ ብየጋብዛችኋለሁ ከዋዜማ ጋር የምታደርጉት ቆይታ የሚያስቆጭ አይሆንም? ጠቅላይ ሚኒስትር መለስ ዜናዊ ኢትዮጵያን ላለፉት ሁለት አስርት ዓመታት በላይ መርተዋል። እኚሁ መሪ በሀገሪቱ ማህበራዊና ፖለቲካዊ ህይወት ውስጥ ጉልህ ስፍራ ነበራቸው። እኚሁ ሰው አድናቂም ባላንጣም አላጡም። የማይተኩ ታላቅ መሪ የሚሉ አሉ። ሌሎች ደግሞ በወንጀል ሊከሰሱ የሚገባቸው ሀገሪቱን የማትወጣው አዘቅት ውስጥ የጨምሩ ይሏቸዋል። በደፈናው ከሚሰጡት አስተያየቶች በዘለለ አይተኬ የሚባሉት መሪ ከፖለቲካዊ እሰጥ አገባው በዘለለ ምን ሰሩ? በ1983 ዓ.ም የተረከቧትን ኢትዮጵያንስ ከወዴት አደረሷት ብለን በተመረጡ ጉዳዮች ላይ እናወጋለን። ዛሬ የውይይታችን መነሻ የማደርገው እንደው አጠር ባለ መልኩ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን የዛሬ ሁለት ዓመት ከዚህ ዓለም በህይወት ተለይተዋል። እንዴት ያሉ ሰው ነበሩ ስትሉ ትገልጿችኋላችሁ? መስፍን ከአንተ ልጀምር። ከባድ ጥያቄ ነው ይሄ ጥያቄ ከባድ የሚሆነው አንደኛ መሪዎችን መገምገም ሁልጊዜ ከባድ ስለሆነ ነው ሁለተኛ ደግሞ ስለመለስ ብዙ የምናውቀው ነገር የለም ስለ ፐርሰናሊቲው ስለ ስብዕናው ማለት ለምሳሌ እንዴት ነው ያደገው በጣም አነስተኛ ከሆኑ መረጃዎች በስተቀር አስተዳደጉ ምን ያህል በኋላ በገነባው ስብዕና ላይ ምን ያህል ተጽዕኖ እንዳለው ለመገምገም የሚያስችል መረጃ የለንም። ምናልባት ወደፊት ይመጣል ብዬ ተስፋ አደርጋለሁኝ። ስለዚህ በመሪነት መጥቶ በአደባባይ ሲያደርጋቸው ሲናገራቸው ከነበሩት ነገሮች በመነሳት ነው ብዙውን ጊዜ ስለ መለስ የምንናገረው። ለእኔ መለስ በጣም ውስብስብ ባህሪ ያለው ሰው አድርጌ ነው የማየው። አንደኛው እሱ ነው። ሁለተኛው አንዳንድ ጥሩ ኳሊቲዎች አሉት፣ እንደ መሪም እንዲሁ፣ እንደ አንድ ሰው፣ በተለይ ደግሞ ከህዝብ ጋር እንደሚገናኝ ሰው። የበረሃ ትግሉ መለስን ሳስታውስ አንዱ የሚመጣብኝ ነገር ምናልባት የበረሃ ትግሉ ሊሆን ይችላል፣ ወይም ሌላ ነገር፣ ቅድም ባልኩት የመረጃ እጥረት አሁን ልንገልጸው የማንችለው መነሻ ሊኖረው ይችላል። መራራ ሰው እንደሆነ ያለፈ መሪ አድርጌ ነው የማየው። ምናልባት ያ መራራነት ለራሱም ጭምር ሊሆን እንደሚችል እጠረጥራለሁ፣ ከሱ ውጭ ላሉት ነገሮች ብቻ ሳይሆን። ሌላው የሀሳብንና ያንን ሀሳብ ለሌሎች ማስተላለፍ እነዚህ ሁለት ነገሮች በጣም ከፍተኛ ጉልበት የሚሰጡ ነገሮች እንደሆኑ የገባው መሪ ነበር ብያምናለሁ። ስለመለስ የግለሰብ ስብዕናና ስለ አመራሩ ስናወራ ቀደም ሲል እንዳልኩት ብዙ መረጃ የለንም ስለ ሰውየው። እና እኔ ቢቸግረኝ ምን አደረኩኝ? ስለ ሌሎች መሪዎች የተጻፉትን ነገሮች ለማንበብ እና እንደው ትንሽ ኮምፓሪዝን ለመስራት እንትን ስል ነበር እና በአብዛኛው ያገኘሁት ነገር መለስ ውስጥ አማርኛውን አላቅም ለመተርጎም ስላስቸገረኝ ነው። ምናልባት አይዲያላይዝድ ሰልፍ ኢሜጅ እና ኤ ዲፕ ሴንስ ኦፍ ኢንሴኪዩሪቲ በአንድነት የሚገኙበት ሰው ነበረ። መለስ ስለራሱ ያለው አመለካከት በጣም የተጋነነ በጣም ሀሳባዊ እና በጣም ጥልቅ የሆነ የስጋት የተጠቂነት ስሜት ያለበት ሰው አይነት ነው የሚመስለኝ። ስለራሱ ያለው አመለካከት በጣም ትልቅ ይመስላል መለስ ምንም እንኳን አንዳንድ ሰዎች በጣም ትሁት እንደነበረ ሊነግሩን ቢሞክሩም በተግባር የምናየው ግን ሰውየው ትሁት እንደነበረ አይደለም እንዴት ሰዎችን በፓርላማ ላይ ሳይቀር እንዴት ያንጓጥጥ እንደነበረ የሚጠቀምባቸው ቋንቋዎች ትህትና አካባቢ ደርሶ የሚያቅራሱ የነበረ መሆኑን በጣም ያጠራጥራሉ። ለምሳሌ የሚባለውን ይሄ የኢትዮጵያ ተሐድሶ ሬኔሰንስ የሚባለውን የአፍሪካ ሬኔሰንስ ሲባል የሚባለው ነገር ሁልጊዜ እሱ የዛ ነገር መሪ እንደሆነ የሱ አፈቀላጤ እንደሆነ ሀሳቡን እሱ እንዳመጣው ነው እንዲታሰብ የሚፈልገው። ግን አሁን የኢትዮጵያ ሬኔሰንስ የሚባለው ከሞላ ጎደል የአባይ ግድብ ነው። የአባይ ግድብ ግን ገና በንጉሱ ዘመን ጀምሮ ሲጠና የኖረ ደርግ ሁሉ ሲያስፈራራበት የነበረ ነገር ነው። ግድቡን መስራት ጥሩና ተገቢ ነገር ሆኖ ግን ከራስ ኢሜጅ ጋር የማያያዝ ነገር ነበረ እና ሂትለር ሞቶ አልጋው ላይ ተኝቶ ከመሞቱ በፊት ዋታን አርቲስት ዳይሲን ሚ ያል አሉ። ምናልባት መለስም ከመሞቱ በፊት እንደዛ አይነት እድል አግኝቶ ከሆነ ዋተ ሊደር ዳይሲን ሚ ሳይል እንደማይቀር በጣም ጠረጥራለሁ። ሌላው የፖለቲካ ፈላስፋ ብዙ እውቀቶች ያሉት ሰው አድርጎ ራስን መመልከት ነው። መቼም መለስ ተጠይቆ አላቀውም ያለው ጥያቄ ስለምኖሩ እኔ አላስታውስም። በአንድ በኩል ስናየው ቀደም ሲል እንደሚታወቀው መለስ ትልቅ ምቃቅም ያለው የሚያቅ ሰው ነው። ያ ማለት ግን ሁሉንም ፊልዶች፣ ሁሉንም የጥናት መስኮች ያውቃል ማለት አይደለም። እና በፓርላማ የሚሰጠው ማብራሪያ፣ በጋዜጣዊ መግለጫዎች የሚሰጠው ማብራሪያ ሁሉንም ነገር ነው የሚያውቀው እና ይሄ ስለ ራሱ ያለው ኢሜጅ ነው፣ ችግርም ያለበት እኔ አላቀውም ይሄን ተዘጋጅቼበት ልምጣ እኔ አጋጥሞኝ አያውቅም። እናንተ ሰምታችሁት ምታ ከሆነ እንደው ያን ያለበትን አጋጣሚ ብሰማ በጣም ደስ ይለኛል። እና አንዱ እሱ ነው። ሌላው በታሪክ ታይራንት ከሚባሉት አምባገነኖች ጋር የሚያመሳስለው ነገር በግልጽ ከሚታወቀው የአገር የአገር ደህንነት ተቋም ውጪ የስለላ መረብ መዘርጋት ይሄ መለስ በደንብ የተካነበት የህወሀት ውስጥ የነበረውን ትግሉን ያሸነፈበት ከምርጫ ዘጠና ሰባት በኋላ የነበረውን ኬኦስ ወይም ችግር ለመፍታት የሄደበት መንገድ በአጠቃላይ ፓርቲውን የሚዘውርበት መንገድ በይፋ ከሚታወቀው ውጪ የሆነ የስለላ መረብ ማዘጋጀት ነው። ይሄ ሁሉም ታይራንቶች የሚያደርጉት ነገር ነበረ እና መለስንም፣ ይሄ አንዱ የሚገልጸው ይመስለኛል። ሌላ በመጨረሻ የማክለው ነገር ካለ ማኪያቬሊ በዚህ ዘመን ቢኖር እና ዘፕሪንስን ድጋሚ ቢጽፈው አንዱ መነሻ መሪ አድርጎ የሚመለከተው መለስን ይመስለኛል። መለስ ወቅቱ በሚጠይቀው መጠን ጨካኝና አጭበርባሪ መሆን የሚችል መሪ ነበረ። ይሄንን ካልኩ በኋላ በአጠቃላይ የእሱ ዘመን እንደ መሪ ምን ነበረ የሚል ጥያቄ ካመጣሃልኝ፣ ወደ እሱ እንገባለን። አንዴ ለደረሰ ድሉ ልስጠውና ደረሰ የማህበራዊ ጥናት ባለሙያም ጭምር ስለሆነ በንፅፅርም ሊነግረን ይችላል። መለስ ምን አይነት መሪ ነበረ በአንተ እይታ ደረሰ? እሺ፣ አመሰግናለሁ አርጋው። ይሄ ቅድም መስፍን እንዳለው በጣም ከባድ እና ውስብስብ ጥያቄ ነው። ምክንያቱም አንድን ሰው እንደ ፖለቲካ መሪ ከማየታችን በፊት እንደ ሰው ማየት አለብን። ወደንም ጠላንም በቀጥታም ሆነ በተዘዋዋሪ በዚህ ሰው አመራር ስር ለሀያ ሶስት አመት ያሳለፍን ሰዎች ስለሆንን እና በየእለቱም ባንል በምስል፣ በድምጽ፣ በቴሌቪዥን፣ በራዲዮ ከሚናገረው ከሚያ ሲያስተምር ከነበረው ነገር ብዙ ስላየን እኔም የራስ የሆኑ ግምቶች አሉኝ። መቼስ በትምህርት ጎበዝ ተማሪ ስለነበረ በአንደኛ ደረጃም ቀጥሎ ደግሞ በጀነራል ዊንጌት በሁለተኛ ደረጃ ትምህርት ገብቶ የተማረ በዛ ዘመን እዛ የሚገቡ ሰዎች ከየጠቅላይ ግዛቱ ሁለት ሁለት በጣም አይምሯቸው ብሩህ የሆኑ ተማሪዎች ተመርጠው ለከፍተኛ ትምህርት ለዩኒቨርሲቲ የሚዘጋጁበት የቦርድ ትምህርት ቤት ነበር እና አይምሮ ብሩህ የሆነ ሰው ፈረንጆቹ ፕሪኮሽየስ የሚሉት አይነት ሰው እንደነበረ ያስታውቃል። ድሮ ብቻ ሳይሆን በስልጣን ላይ በነበረም ጊዜ ከመለስ በጣም ምናልባት በመልካም ጎኑ የምናይለት ነገር አንድን የፖለቲካ አመለካከት ወይም አንድን የትግል ሀሳብ በንድፈ ሀሳብ ደረጃ ወይም በቲዮሪ ደረጃ ለመተንተን የሚሄድበት ርቀት ያስደንቀኛል። የንድፈ ሀሳብ ይዘቱ አሳማኝም ይሁን የማያሳምን ግን የሚደረገውን የፖለቲካ እርምጃ በአንድ አይነት ርዕዮተ ዓለማዊ ቅርጽ ወይም ንድፈ ሀሳባዊ አመለካከት ለመቅረጽ ረጅም ርቀት የሚሄድ ሰው ነበረ። እኔ ይሄ በጣም ያስደንቀኛል ንድፈ ሀሳብ የማወቅና ና የመተንተን አቅም ብቻ ሳይሆን በነዚ አስራ ሰባት አመት ትግል ጊዜያት የህወሀት የርዕዮተ ዓለም ጥናትና ምርምር እንዲሁም ካድሬዎችን የማስተማር እና የማሰልጠን ኃላፊነት ውስጥ በጣም ይሳትፍ የነበረ ሰው ስለነበር ከገበሬዎች ጋር፣ ከቀሳውስት ጋር፣ ከደ ጥበብ ሰራተኞች ጋራ፣ ከታጋዮች ጋራ፣ ከወንዶች ከሴቶች ጋራ ያሳልፍ ስለነበረ ትልልቅ የምትላቸውን ሪዮት አለማዊ ኢንፋክት አካዳሚያዊ የሆኑ ሀሳቦችን ለተራው ሰው በሚገባ ቋንቋና በሚገባ መንገድ በማስተላለፍ እጅግ የተካነ ሰው ነበረ። እና በጣም የተራው ሰው ታች አለው የስትሪት ታች አለው። ነገር ግን ትልልቅ የምትላቸውን አመለካከቶችና አስተሳሰቦችን የመተንተን አቅም ነበረው። እነዚህ ሁለት ነገሮቹን አስታውሳለሁ። ሌላ የሚገርመኝ ነገር ከመለስ በጣም በጣም ተቀያሪ እና ተገለባባጭ መሆኑ ነበር። ይሄንን መቼስ እንደ ነው፣ ሰናይ እንዳልሆነ ባህሪ ነው። ማ ኮንሲስተንትሊ ኢንኮንሲስተንት ሰው ነበረ። በአንድ ጊዜ የሚልህን ነገር ከአንድ አመት ወይም ከሁለት አመት በኋላ ከሚናገረው ነገር ጋር ስታስተያየው ተገላቢጦሽ ሆኖ ነው የምታገኘው ሰው ነበረ እና ይሄ ኢንኮንሲስተንሲ ማኪያቬሊያን ነው ልንል እንችላለን። ይሄ ነው ዘላለማዊ ወዳጅ የለም፣ ዘላለማዊ ጠላት የለም፣ ዘላለማዊ ጥቅም ነው ያለው የሚል ፖለቲካ የስልጣንና ጥቅምን የመሰብሰቢያ ሜዳ፣ እንደዚህ አይነት ጨዋታ ሜዳ ነው እና የዜሮ ድምር ጨዋታ ሜዳ ነው። ስለዚህ ቋሚ ወዳጅም ጠላትም ያለውም ጥቅም ነው ዋናው ወዳጅ የሚል አመለካከት የነበረው ዛሬ ወዳጅ ያላቸውን ሰዎች ነገ በከፍተኛ ሁኔታ ሊጥል የሚችል አቅም የነበረው ሰው ነው እና የሞራል ለከት የት ጋር እንደነበረው ለማወቅ ከባድ የነበረ ሰው ይመስለኝ። ጥሩ መስፍን ወደ አንተ ልምጣ። የመለስ ሁለት አስርት አመታት በምን ይገለጻሉ? እንዴትስ ነበሩ የሚለውን ያንተን እይታ እንውሰድ እና በዛ ውስጥ ሊነሱ የሚችሉ ነገሮችን አብረን እናነሳቸዋለን። እንግዲህ ለጥሩም ይሁን ለመጥፎ የመለስ ኢትዮጵያን የመራባቸው ሁለት አስርተ አመታት በተለይ በፖለቲካ እና በኢኮኖሚው መስክ አዳዲስ ነገሮችን የተጋፈጥንበት ወቅት ነበረ ብዬ ነው የምቆጥረው። በፖለቲካው መስክ ጉዳዩ በጣም የኖረ ከኢትዮጵያ ታሪክ ያህል አብሮ የኖረ ቢሆንም ግን ዋና የፖለቲካ አጀንዳ እንዲሆን በማድረግ ያለፈው ሀያ ዓመት እንደ መጀመሪያ ሊቆጠር የሚችለው የዚህ የብሔር ፖለቲካ ጉዳይ ነው። ስለዚህ እሱ የዚህ ሁለት አስርት ዓመታት አንድ ወሳኝ የፖለቲካ መገለጫ ነው ማለት ይቻላል። ሁለተኛው የፓርቲ ፖለቲካም ቢሆን የቱንም ያህል የተገደበ የቱንም ያህል የሚታፈን ቢሆን፣ ከዚህ ቀደም ከነበሩት ልምዶች አንጻር ሲታይ ያልተሳካ ሙከራ የጀመርንበት ወቅት ነበር ማለት ይቻላል። እንግዲህ በሌሎቹም ከዚህ ጋር በተያያዙት መስኮች እንደዛ አይነት ለውጦች አይተናል። በኢኮኖሚውም ቢሆን የሚባለውን ያህል አገሪቱ የተሳካላት ባይሆንም ወደተለየ የኢኮኖሚ የአስተዳደር ምዕራፍ የገባችበት ወቅት ነበረ። እርግጥ ይሄ እንግዲህ በኋላም በሌሎችም ጥያቄዎች አነሳዋለሁ የራሱ የመለስ ወይም የኢህአዴግ ፈጠራ ብቻ ሳይሆን በአጠቃላይ መለስ ወደ ስልጣን ሲመጣ የነበረው ዓለም አቀፋዊና አህጉራዊ ሁኔታ የፈጠረውም ነበረ። የደርግ ኢኮኖሚ የእዝ ኢኮኖሚ ነበረ፣ ተንኮታክቶ ነበር እና በዛ ላይ ያንኑ ልቀጥል የሚያስብል ምንም አይነት ተጨባጭ ሁኔታ አልነበረም። ስለዚህ ተቀይሯል። እንግዲህ ባለፉት ዓመታት የተለያዩ የኢኮኖሚ ምዕራፎችን አልፈናል። በአንዳንዶቹ ላይ በጣም ወረስት ውጤት፣ በጣም መጥፎ ውጤት እያስመዘገብን ሌሎቹ ላይ በቁጥሩ ላይ ብንከራከርም የተሻለ ለውጥ መጥቷል እያል በአጠቃላይ ሲታይ በእርግጥ ኢኮኖሚው በፊት ከነበረበት ትራንስፎርም አድርጓለሁ የሚለው አሁንም ባለሙያዎቹ የሚከራከሩበት እንደሆነ ነው የቀጠለው እንግዲህ መልሴን እንዳላስረዝም አጠር አድርጊ ያለው እንጂ ብዙ ማለት ይቻላል በዚህ ጉዳይ ላይ ለደሬ በዝርዝር እሺ ወደ ደረሰ ልመለስና መስፍን ያነሳቸው ነጥቦች አሉ በተለይ የብሔር ፖለቲካ የሀገሪቱ የፖለቲካ ድባብ ውስጥ እንዲገባ የሆነው በመለስ ስርዓተ መንግስት ነው ከዛም ባሻገር የፕሬስ ነፃነት ጉዳይም በንጉሱ ዘመን በጥቂቱ ተጀምሮ የነበረ በኋላ ግን በኢህአዴግ ዘመነ መንግስት ነው እውቅና አግኝቶ በኢትዮጵያ ፖለቲካ ውስጥ የራሱን የሆነ ሚና እንዲጫወት የተፈቀደለት። ከዛ ባሻገር እንግዲህ ኢኮኖሚውንም አንስታል መስፍን። እነዚህ ነገሮች ምን ያክል ሁኔታ የሄደባቸው መለስን ምን ያህል ይገልጹታል? ደረሰ፣ በእነዚህ ላይ የምትለውን እንስማ። አመሰግናለሁ አርጋው። እርግጥ የመለስን የስልጣን ቆይታ፣ የሀያ ሶስት አመት የስልጣን ቆይታ በጣም ልዩ የሚያደርገው በብሔራዊ ደረጃ ብቻ ሳይሆን በአፍሪካ ደረጃ ኢትዮጵያ ከአህዳዊ መንግስትነት በህገ መንግስት ወደ ተጻፈ ዘውግን ወይም ብሔርን ባማከለ ሴንተር ባደረገ መልኩ ወደ ተቀየረ የፌዴራል ስርዓትነት የተለወጠችበት ፕሮሰስ ነው። ይሄ የመለስን ዘመን በጣም ልዩ ያደርገዋል። ከዛ በፊት ሀገሪቱ የነበራት የዘመናዊ የመንግስት አወቃቀር ስልት በየትኛውም መልኩ ብሔር ላይ ያተኮረ አልነበረም። የሀገሪቱ የውስጥ የአስተዳደር ክፍሎች ጠቅላይ ግዛት፣ ኋላ ክፍለ ሀገር ይባሉ የነበሩት በዘውግ ላይ የተመሰረቱ አልነበሩም። የሀገሪቱ መሬት ግዛት ከህዝብ ወይም ከብሔር ጋር ኩታ ገጠም ሆኖ የተሸነሸነበት አልነበረም። እንግዲህ መለስ እንደዚህ አይነት የኢትዮጵያ የፖለቲካ ፌዴራል ስርዓት እንዲዋቀር ፓርቲውም ኢህአዲግ ይሄን እንዲደግፍ ወደዚህ አይነት ውሳኔ ያመጡ ቅድመ መስፍን ያላቸው ለረጅም ጊዜ ሲነሳ የነበረ የብሔር ጥያቄ ጉዳይ ነበረ እና ኢትዮጵያዊነት የሚለው የፖለቲካ አስተያየት በ ፖለቲካ ኢኮኖሚ ቅርጹ ብቻ ሳይሆን በባህላዊ መልኩ ማን ነው ኢትዮጵያዊ? ማን ነው አማርኛ የማይናገረው ደገኛ ያልሆነው ክርስትና የማያምነው ታሪኩ፣ ቋንቋው፣ ባህሉ ያልተጻፈው ያልተነበበው፣ ያልተነገረው ኢትዮጵያዊ በሙሉ ኢትዮጵያዊ ነው ወይ? ወይም ኢትዮጵያዊ እንዲሆን ተደርጓል? ስለዚህ ኢትዮጵያ የምትባለው ሀገር እንደ አንድ ፕሮጀክት እንደገና መሰራት አለባት የሚል በጣም ግልጽ እና በጣም ምንም አይነት የማያሻማ የፖለቲካ አመለካከት ከነበረው የፖለቲካ ትግል ውስጥ የወጡ ስለሆኑ መለስና ጓደኞቹ በመለስ የስልጣን መምጣት ጊዜ ይሄ ፕሮጀክት ኮምፕሊትድ ሆነዋል፣ ይሄ ፕሮጀክት አልቋል። ስለዚህ ግማሹ ታሪክ ያመጣው የቤት ስራ ነው። ግማሹ የመለስን አመራር የጠየቀ ከፊት ከፊት ቀድሞ መሄድና ይሄንን ፕሮጀክት የማስፈጸም ነገር የጠየቀ ፕሮጀክት ነው። መለስ ከዚህ ውስጥ ምን ያህሉን ድርሻ ይወስዳል? የብሔር ፖለቲካን የሀገሪቱ ነው የፊት ለፊት ወይም ኮንቬንሽናል የፖለቲካ ስርዓት ለማድረግ ካልከኝ እንደ ግለሰብ የሚወስዳቸው ድርሻዎች ያሉ ይመስለኛል። አንዳንድ አብነቶችን ልጥቀስ አድርጋው ለምሳሌ እኔ መለስ በሀያ ሶስት አመት የፖለቲካ ስልጣን ላይ በኖረበት ጊዜ አንድም ቀን ሀገሬ ሲል ሰምቸው አላውቅም ሀገሬ ኢትዮጵያ ሲል ሰምቸው አላውቅም ሀገሪቱ ነው የሚለው ኢትዮጵያን ሲል ብዙ ጊዜ ሰምቸው አላውቅም እና ኢትዮጵያ ከሚባለው ሀገር ጋራ ወይም ሀገረ መንግስት ወይም ስቴት ጋራ ኢሞሽናል የሆነ አታችመንት ያለው ሰው አልነበር እኛ በመንግስቱ ኃይለማርያም ጊዜ የተወለድን ያደግን ሰዎች አባቶቻችን በአፄ ኃይለሥላሴ ጊዜ የተማሩ ሰዎች ከሀገር ጋር የነበራቸውን አይነት ስሜት ሲያሳይ አታየውም። የኢትዮጵያን ባንዲራ ጨርቅ ነው ያለ ሰው ነው። የሀገሪቱን ተቋማት ለምሳሌ የአዲስ አበባ ዩኒቨርሲቲን በፈረንጅ ሁለት ሺህ አራት ሰብስቦ ለምን እንዳላፈረስኩት እንዳላፈረስ ነው ይገርመኛል ያለ ሰው ነው። እንደ አንድ ሀገር ርዕሰ ብሔር፣ አንድ ሀገር ያላትን ብቸኛ የከፍተኛ ትምህርት ተቋም ያውም አንተ የተማርክበትን የከፍተኛ ትምህርት ተቋም ለምን እንዳላፈረስኩት ይገርመኛል ለማለት ትንሽ ድፍረት ማለት ስርዓቴ ስርዓት አልባ ድፍረት ሌላ ቃል አለመጠቀም ብዬ ነው። ይጠይቃል የአክሱም ሐውልት ለወላይታ ገበሬ ምኑ ነው የሚል ሰው ነበረ መለስ ማለት። በወላይታ ገበሬ እና በአክሱሙ ትግሬ መካከል ምንም የሚያገናኝ የባህል፣ የታሪክ፣ የቋንቋ ክር ወይም ገመድ የማይታየው ኢትዮጵያዊነት ለሱ ገዋ ባዶ የሆነ ሀሳብ ነበረ። ስለ አዲስ ነገር ጋዜጠኞች መሰደድ ሲጠየቅ መለስ አዲስ ነገርንም አዲስ ዘመንንም አላነብም ያለ ሰው ነው። በመለስ ቤት አዲስ ነገርን ማንበብ ወይም አዲስ ዘመንን ማንበብ ነው ኢትዮጵያዊነትን ወይም ሀገር ቤት የሚደረግን ነገር ማንበብ ዝቅ እንዳለ ነገር፣ ምናልባት በሷ አመለካከት ኒውዮርክ ታይምስን ወይም ዋሽንግተን ፖስትን ማዳመጥ ወይም ማንበብ ሊሆን ይችላል። ትልቅ ዘመናዊነት እና መለስ ከመራው ሀገርና ከመራው ወንበር ጋራ ብዙ ጊዜ የሚቃረን ሰው እንደሆነ አስተውላለሁኝ። እና በግለሰብ ደረጃ እንዲህ ካለ ሰው ነው የብሔር ፌዴራሊዝም ስጋና ደም ለብሶ እንዲወጣ ይህ ነው ከፊት ቀድሞ ፊት አውራሪ ሆኖ የመምራትን ድርሻ ያደረገ ሰው ነበር። በአይነኛ አርገው እየተከታታችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል። ከዋዜማ አሁን ያነሳችሁት አለ እንግዲህ መለስ ከዛ በፊት የነበረውን ታሪካዊ ጥያቄ ለመመለስ የሚሆን በግሉ ያደረገው አስተዋጽኦ ይኖራል፣ የብሔር መብት በኢትዮጵያ ውስጥ እውቅና እንዲያገኝ። ይሁንና ግን ኢትዮጵያ ዛሬም ቢሆን በጣም ብዙ መብቶች የሚታፈኑባት በመለስ የስልጣን ጊዜ የተፈቀዱት የፕሬስ መብት የሚሆን አጠቃላይ የብሔረሰቦች መብት በቂ ጥበቃ ያላገኘበትና ዛሬም ድረስ አወዛጋቢ የሆነበት ነው እና ይህንን ስናይ መለስ እውነተኛ የብሔር መብት ተቆርቋሪና ታጋይ ነበር ወይ? እስኪ ይህንን ጥያቄ እናንሳው። የሚቻል አይመስለኝም። አንደኛ በተግባራዊ መገለጫዎቹ አሁን የየትኛውም የኢትዮጵያ ብሔር መብት ህገ መንግስቱ በሚፈቅደው በሚያስቀምጠው በሚደነግገው መልኩ እየተተገበረ እየተከበረ አይደለም። ግማሽ መንገድ እንኳን አልተሄደም። እንኳን ሙሉ ለሙሉ ሊተገበር ቀርቶ ማለት ነው። ይሄ ደግሞ ከሁለት ነገሮች የሚመነጭ ይመስለኛል። አንደኛው በእርግጥ እንደሚባለው መለስ እነዚህን መብቶች አስከብሮ እነዚህ መብቶች እነዚህ ለብሔረሰቦች የተሰጡ መብቶችን ሙሉ ለሙሉ የሚከበርባት ኢትዮጵያን መፍጠር ይፈልግ ነበረ ወይ? በተግባር ያለፉትን ሁለት አስርት ዓመታት የስራ ሪከርዱን ስንመለከት መለስ ይሄ ፍላጎት ያለው አይመስልም። በብዙ መመዘኛዎች እንዴት ክልሎቹን ያስተዳድር እንደነበረ በእሱ በሚያሽከረክራቸው የብሔር ፓርቲዎች በኩል አስተዳደራቸውን እንዴት ይጫወትበት ይቀልድበት እንደነበረ በተደጋጋሚ ያየነው ነገር ነው። በጣም እስከ ቅርብ ጊዜ ድረስ የሕወሓት ሰዎች እንደታኮ እየገቡ በየክልሎቹ ፕሬዚዳንቶች ላይ ምን አይነት ተጽዕኖ ያደርጉ እንደነበረ በተደጋጋሚ የሚነገር የአደባባይ ሀቅ ነው። እና ከዚህ አንጻር ሲጀመር መለስ ከአፍ አልፎ እነዛ መብቶች በሕገ መንግስቱ የጸደቁት መብቶች እንዲተገበሩ ይፈልግ ነበረ ወይ? የሚል ጥያቄ አንስቶ ውይይቱን መጀመር አስፈላጊ ይመስለኛል። ሁለተኛው ደግሞ እነዚህ መብቶች ሙሉ በሙሉ እንዲከበሩ የሚያስችሉ ሁኔታዎችን መመቻተች ነበረባቸው። እነዛን ሁኔታዎች ለማመቻቸት ተሰርቷል ወይ የሚለውን ነገርም ስናይ አሁንም ቅድም ደረሰ እንዳስቀመጠው አገራዊ አንድነትን የማጠናከር አገራዊ አንድነትን ማጠናከር ነሰሰር የብሔር እና የብሔረሰቦችን መብት መጨፍለቅ አይደለም። በሕገ መንግሥቱም በሌሎችም ውይይቶች እና ሰነዶች እንደሚነሳ ሁለቱን በትክክል አቻችሎ መሄድ የሚቻልበት አማራጭ አለ። በዛ መልክም መለስ የሄደበት ጉዞ እንደውም ሰዎች አሁን ያለውን የፌዴራሊዝም ስርዓት በበለጠ ጥርጣሬ እንዲመለከቱት ያደረገ ነው ኢንትሮዲውስ መደረጉ የፌዴራል አወቃቀሩ ተገቢ ሆኖ። በውስጡ በቅርጹ በይዘቱ ላይ የሚደረጉት ክርክሮችም እንደተጠበቁ ሆነው ግን በአጠቃላይ በራሱ በፌዴራሊዝም አሰራር ላይ ራሱ ሰዎች ጥርጣሬ እንዲያድርባቸው ዝም ብሎ የከፋፍለህ ግዛ ስትራቴጂ ነው ወደሚያስብል ደረጃ ያስኬደ አፈጻጸም ነው ባለፉት ሁለት አስርት ዓመታት የተመለከት ነው እና ከዚህ አንጻር እሱም ቢሆን የተሳካ አይመስለኛል አንድ የተሳካ ነገር ካለ የብሔር ፖለቲካ የኢትዮጵያ ፖለቲካ አንድ ቁልፍ አጀንዳ ሆኗል። ይሄንን እንደ በጎ ለውጥ ነው እኔ የምመለከተው። ደረሰ፣ በተግባር የብሔሮችን መብት ለማስከበር የተሄደበት መንገድ በቂ አይደለም ብለህ ታምናለህ? አርጋው፦ መቼስ ይሄ የብሔር ተኮርም ሆነ ሌላም አይነት የፌዴራላዊ የመንግስት አወቃቀር አንድ ከግምት ውስጥ የሚያስገባው ቅድሚያ መነሻ አለ። ይሄ ምንድን ነው? ስልጣን ከማዕከላዊ መንግስት ወደ ሌሎች ክልሎች እንዲወርድ የማድረግ ነበር። ስልጣንን ወደ ህዝብ የማቅረብ ዲቮልቭ የማድረግ ዲሴንትራላይዝ የማድረግ እና ክልሎች በጣም ብዙ በሚባሉ የህዝቡን ህይወት በሚነኩ ነገሮች ትምህርትን፣ ጤናን እርሻን፣ ንግድን፣ ኢኮኖሚን በተመለከተ ብዙ ጉልበት ኖሯቸው ማዕከላዊ መንግስት እንደ ውጭ ግንኙነት፣ እንደ አገር መከላከል፣ እንደ የገንዘብ ዝውውርንና ህትመትን በተመለከተ ነገር ላይ ብቻ አነስ ያለ ስልጣን ኖሮት ሰዎች የራሳቸውን በአካባቢያቸው፣ በቋንቋቸው፣ በባህላቸው እንዲያስተዳድሩ የማድረግ የአስተዳደር ዘይቤ ወይም ፈሊጥ ነው። እንዲህ አይነት የፌዴራል አሰራር ኢትዮጵያ ውስጥ ብሄር ተኮሩም ቢሆን ማለት ነው እንዲሰራ የግድ መሟላት ያለበት አንድ ቅድሚያ ሁኔታ አለ። እሱ ምንድን ነው? ዴሞክራታይዜሽን። በዓለም ላይ ፌዴራል ሳይሆኑ ዴሞክራቲክ የሆኑ ብዙ አይነት ሀገሮች አሉ። አህዳዊ ሆነው ዴሞክራሲያዊ የሆኑ ሀገሮች አሉ። ሆላንድ ወይም ኔዘርላንድ የምንለው ሀገር ጥሩ ጥሩ ምሳሌ ነው። ስዊድን ጥሩ ምሳሌ ነው። ኖርዌይ ጥሩ ምሳሌ። ዴሞክራሲያዊ ሳይሆኑ ግን ፌዴራል መሆን አይቻልም። ዴሞክራሲያዊ ሳይሆን ፌዴራል መሆን አለው ማለት ውሸት ነው። የማይቻል ነገር ነው። ዴሞክራሲ ነሰሰሪ ኮንዲሽን ነው። ምን ማለታችን ነው? አንደኛ እያንዳንዱ ግለሰብ ማንም ሊነጥቀው የማይችለውን ቤዚክ የሆኑ መሰረታዊ የሆኑ ነጻነቶቹ መከበር አለባቸው። የመኖር፣ የመናገር፣ የማሰብ፣ የመሰብሰብ ፤ ሁለተኛ የፖለቲካና የሲቪል መብቶቹ መከበር አለባቸው። እነዚህ ተቋማት በሌሉበት ሁኔታ ከማዕከላዊ መንግስት ውስጥ ክልሎች ቢፈጠሩ ክልሎቹ ትንንሽ አምባገነን መንግስታት ነው እንጂ የሚሆኑት ዴሞክራሲያዊ አይሆኑም። ስለዚህ ይሄ ፌዴራሊዝም የምንለው ነገር ቅርጹ ነው እንጂ ፌዴራሊዝም ማንነቱ፣ ስትራክቸሩ ነው እንጂ ኤሰንሱ ፌዴራል አይደል። ለዛ ነው አሁን አፈና አለ አምባገነንነት አለ የምንለው ማለት ነው። ስለዚህ የሰዎች የግለሰቦች መሰረታዊ ዴሞክራሲያዊ መብቶች ባልተከበሩበት ሁኔታ የሕግ የበላይነት ባልሰፈነበት ሁኔታ መለስ አሰፈንኩት የሚለው ብሔር ተኮር የሆነው ፌዴራላዊ ስርዓት ሙሉ በሙሉ ተሳክቶለታል ማለት ዘበት ነው። ስለዚህ ዴሞክራሲ በሌለበት ሁኔታ ይሄ ፌዴራሊዝም ግቡን መቷል። ስለዚህ ብሔር ብሔረሰቦች ራሳቸውን የሚያስተዳድሩበት ሀቀኛ የሆነ ስርዓት የፌዴራል ስርዓት ተገንብቷል አለ። ስለዚህ መልሱ አልተሳካም አድርገው። ጥሩ እስቲ ወደ ወደ ወደ ፓርቲው ደግሞ እንሂድ። በፓርቲው ውስጥ ብዙ ጊዜ በተለይ ከመለስ ሞት በኋላ ያው ፓርቲው ልክ አውራውን ያጣ የንብ መንጋ በዛ ሊመሰል ይችላል። እጅግ በጣም ከፍተኛ መደናገጥን ፈጥሯል ለገዥው ፓርቲ ብቻ ሳይሆን በሀገሪቱም መጪ እድል ላይ ምን ሊሆን ምን ሊፈጠር ይችላል የሚል ከፍተኛ ስጋት ያንዣበበበት ወቅት ነበረ። ያልተጠበቀው የመለስ ሞት መለስ ለመሆኑ በገዢው ፓርቲ ውስጥ ይህን ያክል አይተኬ የሆነ ሚና እንዲወስድ ያስቻለው በተለይ በስልጣን ከነበረበት ዘመን ውስጥ ግማሽ ያህሉን በጣም በዋና ፈላጭ ቆራጭነትና በጣም ተጽዕኖን በማሳረፍ በግልጽ የሚታዩ ሚናዎችን ሲጫወት ነበረና። ፓርቲው ምን አቷል? መለስ ባለመኖሩ፣ መለስስ በፓርቲ ውስጥ የነበረው ሚና እንዴት ታዩታላችሁ? ከአንዳችሁ መጀመር እንችላለን? ይሄንን በጣም ጥሩ ጥያቄ ነው። ይሄ ምክንያቱም የመለስን ያመጣቸውን ወደ ኢትዮጵያ ወይም በሕዝቡ ላይ ያመጣቸውን ለውጦች የምንመዝንበት አንዱ ነገር ፓርቲው ራሱ ስልጣን ላይ ያለው ግንባሩ ኢህአዴግ እና የኢህአዴግ አስኳል ነው የምንለው እሱም እድሜውን በሙሉ የፈጀበት የህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍን ፓርቲ ማየት ነው። እኔ ፓርቲው አውራ ያጣ የንብ መንጋ የሆነበት አንዱ ምክንያት ምንድን ነው? ፓርቲው የሚመራበትን ርዕዮተ ዓለም ለየለቱ እንደሚሆን እንጀራ እየጋገረ ያወጣ የነበረው መለስ ብቻ ነው። እኔ፣ በዓለም ላይ ካሉ ፓርቲዎች መካከል የሚመራበት ርዕዮተ ዓለም ምንድን ነው ብለህ ብትጠይቀኝ እስከ ዛሬ ድረስ ግራ የሚያጋባኝ ወይ የሚያምታታኝ ፓርቲ ቢኖር ኢህአዴግ ነው። ለምን ብትለኝ፣ ኢህአዴግ ሲጀምር ህወሀት ሆኖ ነው የጀመረው። ህወሀትን ስታየው ሁለት አይነት ርዕዮተ ዓለሞች የሚጋጩበት ድርጅት ነው። አንዱ የትግራይ ብሄርተኝነት ነው በአማራ ገዢ መደብ እንዲያውም ከዛ በወረደ መልኩ በሸዋ እንዲያውም ባንኮበር ይሉታል እነሱ ባንኮበራዊ ትምክተኝነት የነበረንን ስልጣን የነበረንን መብት አጥተናል፣ ተዋርደናል። ስለዚህ ስልጣን፣ አገር፣ መብት ማግኘት አለብን ተብሎ የተነሳ ለረጅም ጊዜ በትግራይ ገዢ መደቦች መሀል የነበረ የመገፋት ፔሪፈሪ ላይ የመሆን ስሜትን ከማርክሲዝም ሌኒኒዝም ጋር ከመደብ ትግል የመደብ ጭቆና በእያንዳንዱ ማህበረሰብ ውስጥ አለ። ኢትዮጵያ ውስጥ ፌደራሊዝም አለ። ስለዚህ የተጨቆነውን የትግራይ ህዝብን ከትግራይ ገዢ መደብ ነጻ የማውጣት በመደብ ትግል ከመታገል ከማርክሲዝም ሌኒኒዝም ጋር ለማስታረቅ የሞከረ ድርጅት ገና ሲጀመር በሁለት ተጻራሪ የሆኑ ርዕዮተ ዓለሞች የተወጠረና የተሰራ ድርጅት ነው። በአንድ በኩል ናሽናሊስት ነው፣ ቀኝ ዘመም ነው። በሌላ በኩል ግራ ነው ማርክሲዝም ሌኒኒዝምን ያወራል ይናገራል ይሰብቃል ሁለተኛ የሚፈልገውን ርዕዮተ ዓለም ያለየ ነበረ ለምሳሌ አገራትን በሙሉ ከምዕራባውያን ኢምፔሪያሊዝም እና ኮሎኒያሊዝም ውስጥ የወጡ እንደሆኑ የሚሰብክ ስለዚህ ኢትዮጵያም በቀጥታ በቀኝ ገዢዎች ባትገዛም በተዘዋዋሪ መንገድ የተፈጠረች የአሜሪካ መራሽ የሆነው ካፒታሊዝም እና ኢምፔሪያሊዝም ባይ ፕሮዳክት ወይም ውጤት ናት ብሎ ያምን የነበረ። ስለዚህ ኢትዮጵያ ውስጥ ሶሻሊስታዊ አብዮት መደረግ አለበት፣ የብሔር ጥያቄ ማብሮ መመለስ አለበት የሚል የአሜሪካንን ካፒታሊዝም የሚቃወም ግን በሶቪየት ይመራ የነበረውንም ሶሻሊዝም ደግሞ የሶቪየት ኢምፔሪያሊዝም ብሎ የሚቃወም ትክክለኛው ወይም ንጹህ የሚባለው ሶሻሊስታዊ ስርዓት የአልባኒያ ወይም የኤንቨርሆዣ አይነት ሶሻሊዝም ነው የሚል ከማርክሲዝም ሌኒኒዝምም ውስጥ በጣም ህዳጣን የሆነው ማይኖሪቲ የሆነውን የፖለቲካ ስርዓት የሚያራምድ አይነት ርዕዮት የነበረው ነው። እንግዲህ ወደ ስልጣን ሲጠጋ እዛ ላይ አንድ ነገር ጨመረበት። ይህም ምንድነው? በጣም ሊበራል የሆነ ኮንስቲቱሽን ጨመረበት። የግለሰቦችን መብት የሚያከብር የመናገር፣ የመጻፍ፣ የመሰብሰብን የፕሬስ ነጻነትን የሚያከብር፣ ምርጫን የሚያከብር፣ ክልሎችንና ፌዴራሊዝምን የሚያስጠብቅ ህገ መንግስታዊ ኤክስፐሪመንት አመጣ። ህገ መንግስቱን ብታየው በጣም ሊብራል የሆነ ኤክስፐሪመንት ነው። ስለዚህ በሶስት ነገር የተጠመደ እና የተምታታበት ድርጅት ነው። በአንድ በኩል ብሄርተኛ ነው፣ ዘውጌ ብሄርተኛ፣ በሌላ በኩል ማርክሲስ ሌኒኒስ ነው፣ በሌላ በኩል ሊብራል ነው። እነዚህን ሶስት በጣም መሰረታዊ የሆኑ የርዕዮት መጣረሶች ወይም ፋላሲስ አስታርቆ የየዕለት እንጀራ የሚሆን አይዲዮሎጂ ወይም ርዕዮተ ዓለም እየፈበረከ ይሰጥ የነበረ አንድ ሰው ከፊት የነበረው ሰው ይሄ አሁን ይሄ ሰው ያንን መንደር ለቆ ሲወጣ እንዴት አድርገው ነው እነዚህን የርዕዮተ ዓለም ተቃርኖዎች ወይም ኮንትራዲክሽንስ ሪዞልቭ እያደረገ ይሄ ግዙፍ እንስሳ ኢህአዲግ የምንለው ወደፊት የሚሄደው የሚል ትልቅ ጥያቄ አለ። ስለዚህ አይደንቀኝም። በአንድ በኩል እንዴት ነው ኢህአዲግ የሚቀጥለው ወይም ውስጥ ያሉት ሰዎች ይሄ ሰው ከሄደ እንዴት አድርገን ነው እኛ የምንመራው ይህን ሀገር ቢሉ በማለት ነው። አርከው መስፍን፣ ወደ አንተ እንምጣ። እንደው እንደ መነሻ ኢህአዴግ በመለስ ላይ በሂደት በጣም ጥገኛ እንዲሆን የተደረገ ስብስብ ነበር እና ምናልባትም ልክ እንደ እንደ ድራግ ሱሰኛ ነበር ማለት ይቻላል። ኢህአዴግ እና ከመለስ ቦት በኋላ ወደ ሪሃቢሊቴሽን ሴንተር ነው የሄደው። አሁን በጣም ይሄ ሆነ ተብሎ የተደረገ ነው ወይስ በአጋጣሚ የሆነ ነው ብለህ ታስባለህ? አብረን የሁለቱም ድብልቅ ይመስለኛል። አንደኛው እንግዲህ በታሪክም ወደኋላ ሄደን እንደምናየው ቅድም እንደተባለው፣ አንደኛ መለስ ፐርሰናሊ በጣም ካፐብል ሰው ሆኖ ኢንተሌክቹዋሊም ኤንድ በተጨማሪም በሚያስበውን ነገር ለሌሎች በማስረዳት በማቅረብም በጣም አቅም ያለው ሰው ነው። በረሃ ያሉ ደግሞ ከሌሎች የትግል ጓዶቹ በተለየ ሁኔታ ግማሹ በታሪክ አጋጣሚ፣ ግማሹ ደግሞ በራሱም ፕላን ከሌሎቹ የተሻለ የማንበብያ የማሰላሰያ ጊዜ ያገኘ ሰው ነበር። ስለዚህ ይሄ እድል ከሱ ግለሰባዊ እምቅ አቅም ጋራ ሲገናኝ በማሰብ አዳዲስ አማራጭ ሀሳቦችን በማፍለቅ እና በማሳመን ረገድ ማንም አጠገቡ እንዳይደርስ ነው ያደረገው። ይሄ ከህወሀት ከጫካ እያለ ጀምሮ ባለው ታሪኩ የምንመለከተው ነው። ይሄ ባህልና ይሄ ተጽዕኖ ኢህአዲግም ሲቋቋም ቀጥሏል። እንግዲህ በኢህአዲግ ሲቋቋም በህወሀት ዙሪያ የተሰበሰቡት ሰዎች እነማን እንደነበሩ ስናይ ከሱ ጋራ ምን ያህል የመወዳደር አቅም እንደሌላቸው ማየት እንችላለን። ብዙ አስቸጋሪ ነገር አይደለም። እና እሱ ይሄ በእንግሊዝኛ አይዲዮሎጊ የሚባለው የሀሳብ አመንጫቸው ልክ እንደ አያቶላዎች ጉዳዩን የመጨረሻ ትርጉም፣ የመጨረሻ ልባት የሚሰጠው ሰው ነው። ምንጭ ነው የሀሳቦችም። ስለዚህ ይሄንን ለምዶ በዚህ ሲመገብ የኖረ ፓርቲ ድንገት ሳይታሰብ እንዲህ አይነቱን መሪ ሲያጣ የሚጠይቀው አካል የለውም። ለምሳሌ ኪራይ ሰብሳቢ ሲባል አምና እንደዚህ ነበር፣ ዘንድሮ ምን እንበለው ብለው የሚጠይቁት የላቸው። መለስ ቢኖር በየወሩ ራሱ የተለያየ ትርጉም ያመጣል፣ ምንም ችግር የለበትም። የጤፍ ችግር ካለ ከጤፍ ችግር ጋር አያይዞ ይፈተዋል። የፓርቲ የሆነ ሰላማዊ ሰልፍ መከልከሉን በተመለከተም ከኪራይ ሰብሳቢነት ጋር አገናኝቶ ይፈተዋል። ይሄ አሁን ባሉት ሰዎች አቅም እንደ ልብ የሚደረግ ነገር አይደለም እና ከዚህ የመነጨ ደግሞ አያያዥም ነበረ። በነዚህ በብሔር ፓርቲዎች መካከል በኢህአዴግ ውስጥ ያሉትን አነስተኛ መጓተቶች ሚዛን የሚያደርጋቸው የሚጠብቃቸው መለስ ነበር። ምክንያቱም የድርጅቱ የሀሳብ የአቅጣጫ ምንጭ እሱ ስለሆነ የነዚህ ድርጅቶች ፍላጎትና ጥያቄ ደግሞ ከዚህ ከድርጅቱ ድርጅቱ ማለት መለስ ነው። ያው በቅርብ እንዳነበብ ነው። ከሱ ሀሳብ ጋር ከተቃረነ ደግሞ ወደ መስመር እንዲገቡ የሚደረገው በመለስ ነበረ እና ይሄንን አንድ የሚያደርግ ኮሄሲቭ ድርጅቱ ውስጥ እንትን አጥተዋል። ስለዚህ ይሄም አንድ ትልቅ ሌላው፣ ሂትለር የግል ሹፌሮቹን የሚመርጠው እራሱ ነበረ። ከብዙ አመልካቾች ከብዙ እጩዎች መካከል ይመረጥና ይሰጠዋል እና አንድ ጊዜ ሰላሳ ሹፌሮች ተሰጥቶት ሰላሳውም ተመሳሳይ የመንዳት ችሎታ ምናምን ያላቸው ናቸው። የግል ሹፌሩ እንዲሆኑ ማለት ነው። እና ሂትለር የመረጠው በቁመት ከሁሉም የሚያጥረውን ነበር። ይሄ እንግዲህ ስለ ራሱ ስለ ሂትለር የሚነግረን ነገር አለ። መለስም አጭር ሹፌር ነበር የሚመርጠው። በዙሪያው የሰበሰባቸውን ሰዎች ብታዩ መለስ ባይኖር ወደ ላይ የሚወጡ ሰዎች አይደሉ፣ በጣም ከጥቂቶቹ በስተቀር ኢቨን መለስ የሚለውን ቅድም ደረሰ ያነሳውን በቲዮሪ ደረጃ በሀሊዎት ደረጃ የመተንተን እዛ ውስጥ ገብቶ የመዋኘትን ነገር አብረውት ሊጓዙ የሚችሉ ሰዎች እንኳን በጣም ጥቂት ናቸው። እና በዚህ የተነሳ አጫጭር ሹፌሮች ስለሆኑ የተሰበሰቡት ረጅሙን ሰው ከመካከል ሲያጡት አንድ የሚያደርጋቸው ነገር ያጣሉ። እና በዚህ አንጻር ካየነው ለኢህአዴግ ትልቅ ሎስ ነው። ትልቅ ጉዳት ነው መለስን ማጣት በብዙ አሁን በጠቀስኳቸው ምክንያቶች የተነሳ እና ድርጅቱ ግር ቢለው ብዙ የሚደንቅ አይደለም። ድርጅቱ ግር ማለቱን ላለመግለጽ ያው ራዕዩን ማስቀጠል በሚሉ እና በተለይም መለስ ተተኪዎችን አፍርቶ ማለፉን በመግለጽ ቀዳዳውን ለመሸፈን ሲሞክር እናያለን። እንግዲህ እሱ ላይ ሀሳብ አንስተን አሁን የምንከራከርበት አይሆንም። በዛም ጠቃሚም ላይሆን ይችላል። አንድ ነጥብ ላንሳላችሁ። መለስ በስልጣን ዘመኑ ሊጠቀምበት ሲገባ ያሳለፈው ወሳኝ የሆነ የሀገሪቱን ዕጣ ፈንታ የሚወስን እድል ነበር ወይ? በተለይ መለስ ከህወሀት ክፍፍል በኋላ ስልጣኑ የበለጠ እየፈረጠመ እንደመጣ ይታወቃልና ከዛ በኋላም ከዛ በፊትም ባሉ የፖለቲካ ሂደቶች ውስጥ እንደው ሊጠቀምበት ተገብቶ ያልተጠቀመበት ሀገሪቱን ወደተሻለ መንገድ ሊወስድ የሚችል እድል ነበሩ? ይህንን እስኪ ደረሰ ታነሳው ከሆነ እኔ ስልህ እንደዛ እንድናስብ እሱ እድል አጋጥሞት ለሀገሪቱን የተሻለ ሁኔታ ለማድረስ እሱ ያልተጠቀመበት እድል ብለን እንድናስብ መጀመሪያ ሰውየው ለሀገሪቱ የተሻለ ሁኔታ ያስብ ነበር ወይ የሚለውን ራሱ ጥያቄ ውስጥ ማስገባት አለብን። እኔ አንዳንድ ጊዜ ግራ የሚገቡኝ ነገሮች ስላሉ ነው። መጀመሪያም ላይ ገብተሃል ስለ ስለ ኢትዮጵያ ይሄ ሰው ያለውን አመለካከት ፕሮፋውንድሊ ስለምጠይቅ ማለት ነው። በህይወቴ ሁለት ጊዜ ብቻ ስለ ኢትዮጵያ ብሔራዊ ጥቅም ሽንጡን ገትሮ ሲነጋገር በሰው ፊት አይቼዋለሁ። አንድ ጊዜ የአፍሪካ ህብረትን መቀመጫ ከኢትዮጵያ ለማንሳት ሙአማር ገዳፊ ገንዘብ የሰጣቸው እነዚህ ደቂቃን የሆኑ የአፍሪካ መንግስታት ፕሬዝደንቶች እንደነ ቶጎ አይነት ኢትዮጵያ ላይ ክስ ሲያነሱ ስለ ኢትዮጵያ በተለይ ከሱ በፊት ስለነበሩት ርዕሰ ብሔራን ሳይቀር ትልቅ ነገር እያወራ ሲናገር አይቼዋለሁ እና ይህ ሰው ለዚህ ሀገር ጥሩ ነገር አለው? እንዲህ ብዬ ራሴን እንድጠይቅ ካደረጉኝ አንዱ ነው። ሌላ ባለፈው ስለ አዲስ እየተሰራ ያለው አባይ ላይ ያለው ግድብ ተጀምሮ ግብጽ ለእናንተ ምላሽ ወታደራዊ ምላሽ ልትሰጥ እየተዘጋጀች ነው ሲባል የተናገራትን አረሳውም። ኖ በዲ ኤቨር ሊቭ ቱ ሊቭ ዳት ስቶሪ ከኢትዮጵያ ጋር ተጣልቶ እንዴት እንዳለፈ ያሰልፍ ወይም ጦርነት የተናገረ የምናውቀው አካል የለም ማለት እና ውስብስብ ሰው ነው ምለው። ለዛ ነው በነገራችን ላይ አሁን ራሱ መጨረሻ ሊሞት አካባቢ ያነሳውን እንግዲህ ቅድም እንዳልኩ ከትግራይ ብሔርተኝነት ተኝነት ወደ ማርክሲስት ሌኒኒስትነት ከዛ ደግሞ ወደ አቤታዊ ዲሞክራትነት፣ አቤታዊ ዲሞክራሲውም ሁለት አይነት መልክ ነበረው። ታስታውሳላችሁ። መጀመሪያ በሱ በኩል አቋርጠን ወደ ሊበራል ዲሞክራሲ ወስዳችኋል ተባለን። ከዛ አይ አይደለም አቤታዊ ዲሞክራሲ መጀመሪያቸውን መጨረሻቸውም ነው ተባለ። አሁን መጨረሻ ላይ ልማታዊ መንግስትና ዲሞክራሲ የሚለውንም ሀሳብ ሳየው እና ይሄ የሩቅ ምስራቅ ሀገሮች የነ ማሌዥያ፣ የነ ታይዋንን፣ የነ ደቡብ ኮሪያን የልማት እድገትና ከድህነት ወጥተው ብሔራዊ ክብራቸውን የመመለሳቸውና እንደ ትንግርት እንደው ሚራክል ሰሩ መባሉን ወደዛ ነገር ሰውየው መወሰዱን ሳያው የፖለቲካ ፕሮግራም አድርገ ካየው ኢኮኖሚክ ናሽናሊዝም እንግዲህ ኢትዮጵያን ከድህነት አውጥተ የአፍሪካ ኢኮኖሚክ ሀብ እና ኤንጂን አረጋታለሁ ማለት እና ከየት ተነሶ ወዴት እየመጣ እንደነበረ ለመተንተን አንዳንድ ጊዜ ግራ ይገባኛል። እኔ መቼስ እድል ነበረ ወይ ካልከኝ፣ አይ ቲንክ ሶስት ትልልቅ ፈተናዎች ነበሩት። ሶስት ትልልቅ እድሎች ነበሩት ሰውየው ላሉ። አንዱ የኢትዮ ኤርትራ ጦርነት ነው። ይሄ ፈተና ነበረ ለሕወሀት እንደምታውቀው ሻእቢያና ወያኔ የአንድ ሳንቲም ሁለት ገጽታ ሆነው ነው ትግሉን ጨርሰውት ደርግ መንግስት የወደቀው። ከዛ በኋላ የነበረው ግንኙነት ኤርትራ ነፃ መንግስት ቢሆንም ሻእቢያ ያለምንም መከልከል ኢትዮጵያ ውስጥ የሚንቀሳቀስበት ሁኔታ ነበረ። ጦርነቱ ሲመጣ ሁላችንም የተደናገጥ ነው። ለዛ ነው ያማና ቀው ውስጥ የነበሩ ትልልቅ የአመለካከት የኢኮኖሚ፣ የፖለቲካ ልዩነቶች ፍጥጥ ብለው የወጡበት ሁኔታ ነው የተፈጠረው። ለመጀመሪያ ጊዜ ቲፒልኤፍ ብሔራዊ ይሁንታ ከሌሎች ህዝቦች ያገኘበት ጊዜ ነበር። አይንክ ሻዕቢያ ጦርነቱን ሲጀምር ማንም ለህወሀት የፖለቲካ ድጋፍ ሊሰጥ ከትግራይ ውጭ ይመጣል ብሎ አላሰበ ነው። የመንግስት ደካማና ደካማ እና ድጋፍ አልባ ነው ብሎ ነበር፣ ግን ኢትዮጵያውያን በነቂስ ከሞያሌ እስከ ቦረና ድረስ ከኦጋዴን እስከ ወለጋ ድረስ ድንበር እንጠብቃለን ብለው ከወይ ሻዕቢያ ጋር ለመዋጋት መጡና የመጀመሪያው ፈተና ኦፖር ቻሌንጅ ኦፖርቹኒቲ ሚያ ነበር። ኢትዮጵያ የሚባል የፖለቲካ ማህበረሰብ እንዳለና የሆነ የሚያገናኘን የሚያሰባስበን ብሔራዊ ማንነት ከነ ጉድፉና ከነንከኑ እንዳለ ለማወቅ ያ ሌሰን ያመለጠ ይመስለኛል። ሁለተኛ፣ የህወሓትን መሰንጠቅ ስትመለከተው ድርጅቱ ያኔ የነበረበት የአመራር ፈተና እና ሰጣ ገባ አንድ ቻሌንጅ ልታየው ትችላለህ። በሌላ በኩል ግን ሰውየው ለብቻው ገኖና ጉልበተኛ ሆኖ መውጣቱ ለራሱ ቢጠቅመውም ለድርጅቱ ግን የጠቀመው አይመስለኝም። ምክንያቱም ከዛ በፊት ህወሀት ከሱ ውጪ የእሱን ያህል ብሩህ እና ቅድም እንዳልነው በጣም ነው እንደ አብሪ ኮከብ አይነት ሰዎች ባይሆኑም እግር በግር እየተከተሉ ድርጅቱ ድርጅታዊ ኢንስቲትዩሽናል መልክ እንዲይዘው የሚያደርጉ ብዙ ሰዎች ነበሩ፣ ስማቸውን መጥቀስ ይቻላል። እነዛ ሰዎች ከና አቅማቸው ከፓርቲው አመራር ውስጥ ተጠርገው ሲወጡ፣ አጫጭር ሹፌሮች ናቸው የተተኩት። ስለዚህ ያ ጥሩ ሊሆን የሚችል እድል ወደ መጥፎ እድልነት ተቀይረዋል ብዬ ነው። ሌላ እንግዲህ የሁለት ሺህ አምስቱ ምርጫ ነው። የሁለት ሺህ አምስቱ ምርጫ ኢህአዲግ ከምን አይነት የፖለቲካ ስሌት የዘጠና ሰባቱ ምርጫ ማለት ነው፣ በአበሻ አቆጣጠር ከምን አይነት የፖለቲካ ስሌት ተነስቶ ምርጫው እንዲካሄድ እንደፈቀደ ባናውቅም ለኢትዮጵያ ትልቅ የዴሞክራሲ ተስፋን የፈጠረ ታሪካዊ ሁንታ ነበር። ግን ከውጤቱ በኋላ የተፈጠረው ግርግር፣ የተቃዋሚ ፖለቲካ መሪዎች መታሰር፣ የፖለቲካው ምህዳር መጥበብ እና ኢህአዴግ ከዛ በኋላ የወሰዳቸው እርምጃዎች ኢትዮጵያ ወደ ተሻለ ዴሞክራሲያዊ ስርዓት ሳይሆን ወደ ባሰ ያፈናና የጭቆና ስርዓት እንደሄደች ነው የሚያሳየው። ስለዚህ እነዚህ ሶስቱ ኔ በሰውየው የፖለቲካ ስርዓት የአመራር ጊዜ የተፈጠሩ ቻሌንጅስም ኦፖርቹኒቲስም ነበሩ ላሉ ደረሰ የኢትዮ ኤርትራንና ምርጫ ዘጠና ሰባቱን አንስቶታል። እኔ በኢትዮጵያ ውስጥ ከችግሮቹ ሁሉ በጣም ቁልፉ ችግር የፖለቲካ ችግር ነው ብዬ ነው የምወስደው። የፖለቲካ ችግሩን መፍትሄ ሳናገኝ የምናመጣቸው ሌሎች ለውጦች ዘላቂ መሆናቸው ምንም ማስተማመኛ የለንም። ስለዚህ የመከኑ እድሎችን የማያቸው በዛ በዛ አንጻር ነው እና በተደጋጋሚ የሚነገሩ አሉ። እነሱን ላለመድገም አንዱና የመጀመሪያው ደረሰ ባለው ላይ የሚጨምረው ራሱ የአስራ ዘጠኝ ሰማኒያ ሶስቱ የፖለቲካ ኃይሎች የተገናኙበት ኦኤልኤፍን ጨምሮ ያ ትልቅ ትልቅ ትልቅ የመከነ እድል ነው። አሁን ወደኋላ ተመልሼ ሳየው እንደውም ህወሀት ወይም መለስ ብለን እንወሰደው የኢትዮጵያን የፖለቲካ ችግር የመፍታት ፍላጎት ሁሉ ነበራቸው ወይ ችለዋል አልቻሉም ሌላ ጉዳይ ሆኖ ፍላጎት እራሱ ነበራቸው ወይ የሚል መሰረታዊ ጥያቄ የሚያስነሳ ነው ድርጅቶቹን ያገለሉበት መንገድ ከዛ በኋላ የመቱበት መንገድ በደንብ የታሰበበት ድንገት ስብሰባው ከተጠራ በኋላ የመጣ ሀሳብና አቋም አይደለም መለስ ደግሞ በዚህ በጣም በጣም ጎበዝ ነው። አርቆ ቀድሞ ነው የሚዘጋጀው እና አንዱ በጣም የሚቆጭ እንደ አገር እድል የምለው እሱን ነው። ደርግ ከወደቀ በኋላ ኦልሞስት በወታደራዊ ድል አድራጊነት ከገቡት ከሻእቢያ እና ከህወሀት ውጭ ያሉት የፖለቲካ ኃይሎች በሙሉ ከሞላ ጎደል በተመሳሳይ አቋም ላይ በተመሳሳይ ሁኔታ ላይ እያሉ የፖለቲካ ድርድር ቢያደርጉ እውነተኛ የፖለቲካ ድርድር እንዲያደርጉ ቢፈቀድ ኖሮ አማካይ አትሊስት አብዛኞቹን ሊያስማማ የሚችል እና እዛ ላይ ልንገነባበት የምንችል የፖለቲካ ጅማሮ ማድረግ እንችል ነበረ። ግን እሱን እድል በጣም በጣም አምልጠነዋል። ሌላው እንደ ትልቅ የማየው የኢትዮ ኤርትራ ጦርነት፣ አስቸጋሪ ይመስለኛል በመለስ እና በኢህአዴግ አቋም ያንን እድል ሊጠቀሙበት የሚችሉበት ርዕዮተ ዓለማዊም ሆነ ተቋማዊ ፍላጎትም ብቃትም የነበራቸው አይመስለኝም። ለእነሱ እንግዳ ነገር ነው ያ ነገር። ስለዚህ ሊጠቀሙ የሚችሉበት እድል አልነበረም። ሌላው ምርጫ ዘጠና ሰባት ነው። ኦብቪየስሊ፣ በእርግጥም የተለያዩ ሀይሎችን አትሊስት ለማቀራረብ እና ለመነጋገር ይቻልበት የነበረ እድል ነው። ይህንኑ ነው ማለት የምችለው። ያደመጣችሁት የመጀመሪያው ክፍል መሰናዷችንን ነበረ። ሁለተኛው ክፍለ ዝግጅት ሳምንት በሚኖረን የፖድካስት ስርጭት ይቀርባል። ደረሰና መስፍንን አመሰግናለሁ። አስተያየቶቻችሁን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱን። እንደዚሁም በማህበራዊ ገጾቻችን በትዊተርና በፌስቡክ ዋዜማ ራዲዮ ብላችሁ ብትፈልጉ ታገኙናላችሁ። አብሬያችሁ የቆየሁት የፕሮግራሙ አዘጋጅ አርጋዋሽን የነበርኩኝ። እስከ ሳምንት ደህና ቆዩ ነው።